የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ አቶ ሹፈራው ሽጉጤ ሊቀመንበር፣ አቶ ሲራጅ ፈጌሳ ደግሞ ምክትል ሊቀመንበር አድርጎ መርጧል። ሲጠበቅ የነበረው የደኢሂዴን አመራር ምርጫ ሲጠቃለል ስለ ሊቀመንበሩና ምክትል ሊቀመንበሩ የተለያዩ መረጃዎች ወጥተው ነበረ። እንደዚህ አይነት ነገሮች የተለመዱ መሆናቸውን የገለጹት አቶ ወልደ አብርሃ ይህ ሕዝቡን ማጭበርበር ነው ይላሉ። በሀገራዊ ትልልቅ አጀንዳዎች ብቻ ሳይሆን በጥቃቅን ነገሮችን በታች የምናያቸው ነገሮች አሉ ለእኔ ሚስ ቺፍ ነው ብዬ ነው የማስቀምጠው። በአሁኑ የኢህአዴግ ሊቀመንበርነትም ሆነ የጠቅላይ ሚኒስትርነት ቦታ ህወሀት ፍላጎት እንዳላሳየ ቢጠቀስም ሶስቱም አባል ድርጅቶች እጩ ካቀረቡ ግን የህወሀት ድምፅ ወሳኝ እንደሆነ ብዙዎች ይናገራሉ። አቶ ወልደ አብርሃ በዚህ ጉዳይ ላይ ተከታዩን ብለዋል። ሶስቱም ፓርቲዎች የራሳቸው ያቀርባሉ፣ ህወሀት አያቀርብም። ስለዚህ ህወሀት የሚሰጠው ድምፅ ያው ፕላስ ይሆናል ስለዚህ አሸናፊ ይሆናል የሚለው ጥርጥር የለኝም። እኔም የሚሆነው እሱ ነው ብዬ ነው የማስበው። አሁን ማን ይሆናል የሚለው ትንሽ ካለው ነባራ ሁኔታ እኔ በተለይ በተለይ በኦህዴድ ላይ የተደረገው ሪሻፍሊንግ ይሄ የቦታ መቀያየር በእርግጥም ወደ ማዕከል ለማምጣት የታሰበ ነገር የሚያስመስል በጣም ግልጽ የሆነ አቅጣጫም ያየንበት በኦህዴድ ላይ ያለው ሁኔታ ጫና አለ ከሁሉም የሀገሪቱ የፖለቲካ ጫና ተደማምሮ ህወሀት የውዴታ የምርጫ ጉዳይ ብቻ ሆኖ ሳይሆን የህልውና የሰርቫይቫል ፓርቲው የመቀጠል ያለመቀጠል አሁን ገብቶበት ካለው ፈተና ለመውጣት የሚያደርገው ጥረት ወሳኝ የሆነ ሀሳብ ይዘው ቀልሆ ያ ዝንባሌው ወደ ኦህዴድ ይሆናል የሚል እምነት ነው ያለኝ። የአብዛኛው የሰው ትኩረት የገዢው ፓርቲ ሊቀመንበር ብሎም ጠቅላይ ሚኒስትር ማን ይሆን በሚለው ጉዳይ ላይ ነው። ይህ የአመራር ሽግሽግ በአገሪቱ ላሉ ችግሮች መፍትሄ የሚያመጣ ነው ወይ አልናቸው። አቶ ወልደ አብርሃን አሁን አንድ ሰው ወደ ላይ መምጣቱ አንድ ሰው ወደ ታች መውረዱ ምን እያልን ነው ማለት ነው፣ አንድ ሰው ነበረ ችግራችን ማለት ነው። ይሄ ደግሞ ሊሆን አይችልም። አንድ ሰው አይደለም ችግራችን። ችግራችን ከላይ እስከ ቀበሌ እስከ ጎጥ ነው አደለ? ችግራችን ህዝባችን እኮ ታች ነው ያለው። ስለዚህ ያ ችግር በሙሉ በዛ አንድ ሰው ለዛም፣ በዲሞክራቲክ ሰንትራሊዝም የሚያምን ፓርቲ የግለሰቦች ውሳኔ ኢምፓክት በሌለው ወይም ደግሞ ተጽዕኖ በማይፈጥርበት ሀገራዊ ፖለቲካ በተጠናወተው ሲስተም አንድ በክልል የነበረ ግለሰብ ወደ መሀል መምጣቱ፣ በመሀል የነበረው ወደ ወሰን መውጣቱ ለእኔ በጣም በጣም ትንሽ ኢምፓክት ትንሽ ተጽዕኖ ነው የሚኖረው የሚል እምነት ያለኝ ስለዚህ መፍትሄ የህዝቡ ጥያቄ መፍትሄ ሊሆን አይችልም። ምናልባት ግን ምናልባት ግን አሁን በኦሮሞ በኩል በሆዴት በኩል በኦሮሞ ህዝብ እየተነሱ ያሉ መሰረታዊ የውክልና የሪፕሬዘንቴሽን የዲሞክራቲክ የዲሞክራሲ ውክልና ያነገበ ጥያቄ ለጊዜው ሊያረግብ ይችላል ወይ የሚል ምክንያቱም እሱን ለማርገብ ነው ብሎ ፓርቲውም እየተነሳ ነው ያለው፣ እና ፓርቲውም እንደዛ ነው እያለን ያለው አሁን የተነሱ ትኩሳቶች ለማርገብ አቶ ኃይለማርያምን አውርደን ሌላ ልንተካ ነው እያለን ነው። ምናልባት ጫፍ ላይ የነበረው ትኩሳት ትንሽ ሊያበር እንዲችል ይሆናል ወይ አንድ ነገር ነው። ከዛ ያለፈ ግን የህዝብ ጥያቄ ይመልሳል ግን ሌላ ጉዳይ ነው የሚሆን። እምነትም የለኝም በዛ ይፈታል ብዬ። የአገሪቱ ያለመረጋጋት ሁኔታ በዚህ ሁኔታ ከቀጠለ ምናልባት ወታደራዊ ኃይሉ ስልጣን ሊረከብ ይችላል የሚል ግምት አለ። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ka ababam